The Voice of America. ኢትዮጵያውያን 2012 ዓመተ ምህረትን አጠናቀው አዲሱን 2013 ዓመተ ምህረት ሊቀበሉ ሰዓታት ቀርቷቸዋል። ለወትሮው አዲስ ዓመት ሲመጣ አዲስ አበባና አንዳንድ የክልል ዋና ዋና ከተሞች የተለያዩ ዝግጅቶች ሲደረጉባቸው ቆይተዋል። ነገር ግን ዘንድሮ የኮሮና ቫይረስ ወረርሽኝ እና ከሰሞኑ የታዩ አለመረጋጋቶች ከወትሮ በተለየ የበዓሉን ስሜት ማቀዛቀዛቸውን ነዋሪዎች ይገልጻሉ። ለበዓሉ መዳረሻ ድምቀት የሰጡ የነበሩ የሙዚቃ ድግሶች፣ የንግድ ትርኢቶችና የተለያዩ ባዛሮች አለመኖራቸው የእንቁጣጣሽ በዓሉን ከማደብዘዛቸው ባሻገር በዝግጅቱ ይሳተፉ የነበሩ ተቋማት ጥቅም እንዳጡም ተናግረዋል። ስመኝሽ የቆየ የአዲስ አበባ ነዋሪዎችንና የንግድ ተቋማትን አነጋግራ የዘንድሮ ዘመን መለወጫ አጠቃላይ ስሜትና የነዋሪዎችን ተስፋ የሚዳስስ ዘገባ አሰናድታለች። ቀጥሎ ይቀርባል። ለወትሮ እንቁጣጣሽን ወይም አዲሱን የዘመን መለወጫ በዓል ለመቀበል አዲስ አበባ ግርግሯን የምትጀምረው ቀደም ብላ ነው። በከተማዋ በየመንገዱ ላይ የሚታዩ ግርግሮች፣ የሙዚቃ ትዕይንቶች፣ የግብይት ስርዓቶች፣ የንግድ ትርኢቶችና ባዛሮች ለበዓሉ መዳረሻ ትልቅ ድምቀት ይሰጡት ነበር። በኢትዮጵያ በኮሮና ቫይረስ ወረርሽኝ የተያዘው ሰው ቁጥር ስልሳ ሺህ ባለፈበት ወቅት የሚከበረው የዘመን መለወጫ ግን እንደተለመደው በደማቅ አቀባበል የታጀባለ መሆኑን ያነጋገርናቸው ነዋሪዎች ገልጸውልናል። ከእነዚህ አንዷ በአዲስ አበባ ልደታ አካባቢ ነዋሪ የሆነችው መሰረት ሰኢድ ናት። መሰረት የዘንድሮ ዘመን መለወጫ ስሜቱ በጣም የቀዘቀዘ ነው ትላለች በማለት እግዚአብሔር ይመስገን። መቼም የነበረውን ጊዜ ስታስቢው በሽታውን ሁሉን ነገር ስታስቢው ዛሬ እናያለን ብለን ለመጀመሪያ አላሰብንም ነበረ። ግን በጣም ቀዝቃዛ ነው ዘንድሮ። መቼም ከፋሲካው ይሻላል። በጣም ቀዝቃዛ ነው። በየመንገዱ በየአደባባዮቹ ሁሉ ቦታ ኤግዚቢሽን ነበረ ገበያ ነበር፣ ግብይት ነበር። ግርግሩ ያው በዓል ድምቀቱ መገበያየቱ ነው ዋናው ነገርና አሁን እሱ ነገር የለም። በሽታውም ትሰሪያለች ያው ግርግሩ፣ ያው ትራንስፖርቱ ላይ ምናምን ቢያ ቢኖርም ግን አሁን መገበያየቱ የለም እና በጣም ቀዝቃዛ ነው የዘንድሮ ዘመን መለወጫ ድባቡ ይቀንስ እንጂ የበዓሉን መቃረብ ተከትሎ የአዲስ ዓመት ብስራትን የሚያውጁ ባህላዊ ሙዚቃዎች አሁንም በየቦታው ይሰማሉ። አንዳንድ ሕንጻዎች በአደይ አበባና በቢጫ ቀለማት ተውበውም ይታያሉ። በገበያ ቦታዎችም ወረርሽኙን ለመግታት የተጣለውን የአካል መራራቅ የጣሱና ጥንቃቄ የጎደላቸው ግብይቶች ይካሄዳሉ። ያለችን ደግሞ በጀሞ አንድ ነዋሪ የሆነችው መአዛ ግርማ ናት። በባህል ግርግር ሸሽተን ቀድመን ነው ብዙ ነገር የገዛ ነው ማለት በግን ዶሮም

እንደተለመደው ከቤተሰብ ጋር አለመሰባሰባቸው መሆኑን መዓዛ በቅሬታ ብትገልጽም አዲሱን ዓመት ግን በተስፋ ነው የምቀበለው ትላለች። ዘንድሮውን አዲስ ዓመት እንግዲህ ከስጋት እና ከተስፋ ጋር የምንቀበለው፣ በጣም ወደ ተስፋ ያመዝናል ስሜቴ። ግን ለባዝ ጊዜ መጀመሪያ ቀን እህቴ ጋር ሄጄ ከዚያ ደግሞ በሚቀጥለው ቀን ወደ ሶስተኛ ቀን ወደ ባለቤቴ ቤተሰቦች ልጆቻችን እንሄዳለን። ዘንድሮ ግን ደስ አናደርግም። ለራስሽ ብቻ ሳይሆን ለሌላውም ማሰብ ኃላፊነትም ስላለው ነገሩ ምንቸገረኝ ማለት አትችይም። ስለዚህ ያው የሚወስድሽ ነገር ስላለ ስሜቱን እንደተለየ ነው የሚሆነው። የዘመን መለወጫና ሌሎች በዓላትን ትልቅ ድምቀት በመስጠት በዓሉን በዓል ከሚያስመስሉ ዝግጅቶች ቀዳሚውን ቦታ የሚይዙት የንግድ ትርኢቶች፣ የባዛር ዝግጅቶችና የሙዚቃ ኮንሰርቶች ናቸው። በዘንድሮ በዓል ግን ሁሉም አለመኖራቸው የበዓሉን ድባብ ለውጦታል ያሉን በአዲስ አበባ ከኤግዚቢሽን ማዕከል ጋር በመተባበር ከሀያ ዓመት በላይ የባዛር ትዕይንቶችን የሚያዘጋጀው የሴንቸሪ ፕሮሞሽን ሰርቪስ ዋና ስራ አስኪያጅ አቶ ዘውገ ጀማነህ ናቸው። ዘንድሮ እንግዲህ ያው አንችም እንደገለጽሽው በዚህ በኮሮና ምክንያት ማንኛውም አይነት ኤቨንቶች የሉም። በፊት የተለመደው በዚህ ጊዜ ለምሳሌ አዲስ ዓመት የሚዘጋጅበት ጊዜ በጣም በተለይ በኤግዚቢሽን ማዕከል በቀን ከሀያ ሺህ ሰው በላይ የሚገኝበት እስከ ለረጅም ጊዜ ነው ዝግጅት የሚካሄደው ለሀያ ሶስት ቀን ለሀያ አራት ቀን ያን ሁሉ ቀን ህዝቡ የሚከበያይበት፣ የሚዝናናበት፣ የተለያዩ ዝግጅቶች ገቢ ማስገቢያ ፕሮግራሞች፣ ድጋፎች የሚደረጉበት የሀገር ውስጥ ምርትና አገልግሎቶች የሚታወቁበት ከፍተኛ ስራ የሚሰራበት ነበረ። እንግዲህ ያለፈው ፋሲካም ሳይሰራ ቀርቷል። አሁንም አዲሱም አመት በዚሁ ምክንያት ዝግጅት አይኖርም። በአዲስ አበባ ኤግዚቢሽን ማዕከል በዓላትን አስታከው የሚደረጉ የባዛር ዝግጅቶች እና የሙዚቃ ትዕይንቶች በኮሮና ምክንያት ሲሰረዙ ይህ ሁለተኛ ጊዜው ነው። ከአራት መቶ በላይ የንግድ ድርጅቶችንና በቀን ከሀያ ሺህ በላይ ጎብኚዎችን የሚያሳትፈው ዝግጅት ባሳለፍነው የፋሲካ በዓል በመሰረዙ ምክንያት ሴንቸሪ ፕሮሞሽን እስከ 4 ሚሊዮን የሚጠጋ ኪሳራ እንደገጠመው አቶ ዘውጋ ያስረዳሉ። በዚህ በፋሲካው ላይ ብንጀምር እኛ እንደነገርኩሽ ለረጅም ወራት ነው ዝግጅት ስናደርግ የነበር ነው። ማስታወቂያ ሁሉ ከፍተኛ ወጪ አውጥተናል። ህትመት ስራዎች ሰርተናል። ብሮሸሮች ይሰርተናል ብሮሽሮች እንደገና ደግሞ ተሳታፊዎችንም የሚያፈላልጉ ኮሚሽን ሁሉ ከፍለናል። ያው ሁሉ አድርገን ያ ነገረት ሲፈጠር ያው በሀገር ላይ መጣ ነገር ነው። ምንም ማድረግ አይቻልም። ዋናው መኖር ነው። ግን ቢሆንም ድርጅታችን ወደ አራት ሚሊዮን ብር ኪሳራ ደርሶበታል። ከንግድ ትርኢትና ባዛር በተጨማሪ የኮሮና ቫይረስ የሙዚቃና የተለያዩ የመዝናኛ ዝግጅቶችን የሚያዘጋጁ ተቋማትንም ክፉኛ ጎድቷል። ኮንሰርቶችና የተለያዩ የመዝናኛ ዝግጅቶችን በማዘጋጀት የሚታወቀው ይሳቃል ኢንተርቴንመንት መስራች መስራችና ባለቤት አቶ እዮብ አለማየሁ ይህ በታሪክ የሚነገር ሌላ ዘመን ነው ይላሉ። እኔ ወጣ ሌላ ኤራ ነው፣ ሌላ ዘመን ነው። እና እንደለመድ ነው አይነት ነገር የለውን ጭራሽ ነው። እንደዚህ ነገሮች አይቶ አይታወቁም። ኢቨንት እንደተመለከተ እንደተለያዩ ኢንዱስትሪዎች ኢቨንት ደግሞ ዋና ትልቅ ግብአቱ የሰዎች መሰብ በልመን ስለቦች ማድረግ ነው። ይሄኛው ደግሞ ዋና የሚከለክለው ነገር ቢኖር ሰዎችን መሰብሰብ ነው። ኒሲቭ ሲሆን ኮንሰርት አለ በተለይ የሚቀርቡ ዝግጅቶችም ይደረጋሉ። በተለይ እንዲናየት ከመድረሱ በፊት ሰዎች ተሰብስበው የቆጠሩ። ስለዚህ ትልቅ ዝግጅቶች ይዘጋጃሉ። ከተማዎች አምስት አስር ዝግጅቶች የሚዘጋጁበት ጊዜ ነበረ። ሰውነኛ ና ዝግጅቶች ናቸው። አሁን የቀሩት ወይም አይደረጉት ስለዚህ በብዙ ነገር አፌክት አድርጎናል። በአለም በአለም አይመስልም። እንግዲህ ያልከው ደግሞ የሚቀጥለው የተሻለ ብለን እናምናለን። ይሳቃል ኢንተርቴንመንት በኮሮና ቫይረስ ምክንያት ድርጅቱ ለአንድ አመት ያቀዳቸውን ዝግጅቶች ማካሄድ ባለመቻሉም ትልቅ ኪሳራ እንደደረሰበት አቶ ዮብ ይገልጻሉ። ሰብአዊ ብለትን አጠቃላይ ኔሽን ዋይድ ቱር ለማድረግ ፕላን ነበረን። ይህን ሰላምን ለመፍጠር አንድነትን ለመፍጠር ህብረትን ለመፍጠር ዚ ሙዚቃ ትልቅ አቅም ስላለው እሱን ይዘን ቱር የማድረግ አስታብ ነበረን። እሱ በሙሉ ተሰረዘ። በኢኮኖሚውን በብዙም ነገር ነው ይጎዳም። ከዛ ደግሞ ከተማ ውስጥም የተለያዩ ዝግጅቶችን የማዘጋጀት ባል ነበረን የአንድ አመት የሚሆን ፕላን እሱም እንግዲህ ተሰርዘል። ስለዚህ ለዛ ዘጋጅ የነበረባቸው ጊዜ፣ ገንዘብ ምናምን ያጠፋናቸው ነገሮች አሉ። ስለዚህ ጉዳቱ ከባድ የዘንድሮ በዓል ድባቡ ከወትረው ይቀዝቅዝ እንጂ ነዋሪዎች አዲሱን ዓመት የሚቀበሉት በጉጉት ነው። አዲሱ ዘመን የኮሮና በሽታ የሚጠፋበት ብቻ ሳይሆን ለሀገሪቱ በአጠቃላይ የተሻለ ሰላምና መረጋጋት የሚመጣበት፣ ህዝቡ አንድነትን የሚያጎለብትበት የተሻለ ዓመት እንዲሆንም ተመኝተዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።